በኢትዮጵያ የጸረ ሽብር ሕግ ክስ የቀረበባቸው በፍቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋቤላና አጥናፉ ብርሃኔ ጥፋተኛ መሆን አለመሆናቸው ላይ ብይን ለመስጠት ዛሬ የተሰየመው ፍርድ ቤት ለነሐሴ 18 ቀን 27 ዓ ም አዲስ ቀጠሮ መስጠቱን ጠበቃ አመሃ መኮንን ለዶይቼ ቨለ ተናግረዋል። ዛሬ እንግዲህ ያው የተቀጠረው የነበረው በቀሩት ጦማሪያን ላይ ብይን ለመስጠት ነበረ። ክሱን መከላከል አለባቸው ወይስ የለባቸውም፣ በዚሁ በነጻ መሰናበት አለባቸው በሚለው ላይ ፍርድ ቤቱ ብይን ሊሰጥ ነበር የተቀጠረው። ነገር ግን ያው ችሎቱ በችሎቱ የተገለጠልን ብይኑን የመስራት ሂደቱ ተጀምሯል። ነገር ግን ሰነዱ በርካታ ከመሆኑ አንጻር ለዛሬ ለማጠናቀቅ እንዳልተቻለ ነው የተገለጠልን። ስለዚህ አጭር ቀጠሮ መስጠት እንዳስፈለገ እና ለዚሁም ያው ሰኞ ጠዋት የመጨረሻ ብይን እንደሚሰጠን ነው ፍርድ ቤቱ ማቅረብ የገባውና በዚሁ ነው የተሰናበት ነው። ዛሬ በእነ ሶሊያና ሽመልስ የክስ መዝገብ በፌዴራል አቃቢ ህግ የሽብር ክስ መስርቶባቸው ከአንድ ዓመት በላይ ከእስር ከቆዩት ጦማሪዎችና ጋዜጠኞች መካከል ተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳዬ፣ ዘላለም ክብረትና ማህሌት ፋንታሁን ሐምሌ አንድና ሐምሌ ሁለት ቀን 27 ዓ ም ተፈተዋል። የኢትዮጵያ መንግስት ባለስልጣናት የሶስቱ ጋዜጠኞችና የሁለቱ ጦማሪዎች ክስ በመነሳቱ መፈታታቸውን ለመገናኛ ብዙሀን ቢናገሩም የተፈቱበት ሂደት ግን አነጋጋሪ መሆኑ አልቀረም። ጦማሪዎቹና ጋዜጠኞቹ የቀረበባቸው ክስ በተመሳሳይ የህግ አንቀጽ የቀረበ በመሆኑ አሁን በእስር ላይ ያሉት መፈታት ይገባቸዋል ሲሉ ጠበቃ አመሃ መኮንን ይናገራሉ። የመንግስት ኃላፊዎች የተናገሩት ያለው ነገር አለ። ክሳቸው የተቋረጡ ተከሳሾች በዚህ ጉዳይ የጎላ ሚና ስለሌላቸው እና ከተባባሪነት ያለፈ ሚና ስላልነበራቸው ነው መንግስት ክሱን ሊያነሳ የቻለው የሚል ነገር ነው። በመንግስት በኩል የተሰጠ ያለው ይህን በተመለከተ እኛ ደግሞ እያልን ያለ ነው ነ ሁሉም ተከሳሾች በአንድ ተመሳሳይ ህግ አንቀጽ ነው የተከሰሱት። በክሱም ላይም ከሌ ተባባሪ ከሌ ዋና ወንጀል አድራጊ ተብሎ የተገለጠ ነገር የለም። ስለዚህ መንግስት ክሱም ማንሳት ካለበት በሁሉም ተከሳሾች ላይ ነው ማንሳት ያለበት የሚል አቋም ነው ያለን። ይህንን አቋማችን እየገለጽን ያለ ነው። የሽብር ተግባርን ማቀድ፣ ማሴር፣ ማነሳሳትና መፈጸምና ህገ መንግስታዊ ስርዓቱን በኃይል መናድ የሚሉ የህግ አንቀጾች ተጠቅሰውባቸው የነበሩትና በድንገት የተፈቱት አምስቱ ተከሳሾች ስጋት አለብን ሲሉ ይደመጣል። ጠበቃ አመሀ መኮንን አቃቢ ህግ የተቋረጠውን ክስ እንደገና የመጀመር ህጋዊ ስልጣን አለው ይላሉ። አቃቢ ህግ ክሱን ካነሳ በኋላ በማናቸውም ጊዜ ምናልባትም በህግ የተቀመጠው የእርጋ ጊዜ ከማለፉ በፊት በማናቸውም ጊዜ እንደገና ሊያንቀሳቅስ እንደሚችል ህጉ ስልጣን ይሰጣል። በተለይ በዚህ ጉዳይ እንግዲህ በእኛ በኩል ነው መንግስት ክሱን ያነሳው በተከሳሾቹ ላይ በቂ ማስረጃ እንደሌለ ስላመነ ነው፣ ከህግ አንጻር ልናስብ የምንችለው ነው። ስለዚህ ከዚህ በኋላም አዲስ ማስረጃ ወይም የተለየ ማስረጃ በሌለበት ሁኔታ ክሱን ያንቀሳቅሳል ብለን አንጠብቅም።